የቡርኪና ፋሶ የቀድሞ ፕሬዝደንት ብሌዝ ኮምፓውሪ አጋር የነበሩትና በኋላም ተቃዋሚያቸው የሆኑት ሳሊፍ ዲያሎን የብሔራዊ ሸንጎ ሊቀመንበሩ አድርጋ መርጣለች። አገሪቱም እንደ ዲያሎ ሁሉ ቀድሞ የኮምፓወሬ አጋር የነበሩትና በኋላ የተቃዋሚ የሆኑት ማርክ ክሪስቲያን ካቦሬ ፕሬዚደንት ሆነው ቃለ መሐላ ትናንት የፈጸሙ ሲሆን ዳያሎም ስልጣናቸውን ወዲያው ተረክበዋል። ዳያሎና ካቦሬ ከቀድሞ ፕሬዚደንት ተቆራርጠው የራሳቸውን ፓርቲ ከሁለት ዓመት በፊት አቋቁመዋል። ኮምፓወሬ ለ27 ዓመታት በቆዩበት መንበረ ስልጣን ለተጨማሪ ዘመን ለውድድር ለመሰለፍ በመዳዳታቸው ምክንያት በተፈጠረ ህዝባዊ ዓመፅ ነው ከስልጣን የተባረሩት። ቮይስ ኦፍ አሜሪካ።